The voice of a man! በራያና አካባቢው የከፋ ሰብአዊ ጉዳት ሳይደርስ መንግስትም ሆነ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ከዋጃና ጥሙጋ አካባቢ በጦርነቱ ምክንያት ሸሽተው የመጡ የኅብረተሰቡ ክፍሎች ለአሜሪካ ድምጽ ገለጹ። የሰሜን ወሎቹና ቆቦና ወልዲያ ከተሞች ከፍተኛ ቁጥር ያላቸውን ተፈናቃዮች እየያዙ መሆናቸውን ተሰምቷል። መስፍን አራጌ ወደ ከቆቦ ከተማ ተፈናቅለው መምጣታቸውን የተናገሩ የዋጃና ጥሞጋ ነዋሪዎችን በስልክ አነጋግሯል። በተከታዩ ዘገባ ይዳስሰዋል። ራሱን የትግራይ ኃይል ብሎ የሚጠራው አካል ኮረም፣ አላማጣ፣ ዋጃንና ጥሞጋን መቆጣጠሩን ተከትሎ በሺዎች የሚቆጠሩ የአካባቢው ነዋሪዎች አካባቢያቸውን ለቀው ከሰሜን ወሎ ቆቦ እስከ ደሴ በሚገኙት ሮቢት፣ ጎብዬ፣ አራዱም፣ ወልዲያና ሌሎች ከተሞች እንዲሁም በሰሜን ወሎ በሚገኙት አዲስ ቀኝ፣ ራማ፣ ዞበል፣ ጎለሻ፣ ጀመዶ ማርያምና ሌሎች የገጠር ከተሞች ተሰደው መሄዳቸውን አስተያየት ሰጪዎቹ ይናገራሉ። ከዋጃ 15 ኪሎ ሜትር ምሽትን ተገና አድርገው በእግራቸው ተጉዘው ዛሬ ረፋዱ ላይ ቆ ከተማ መግባታቸውን አንድ የድሜ ባለጸጋ ገልጸዋል። መጀመሪያ ላይ ያው ልጆቻችንን ሚስቶቻችንን አሽተን ወደ ቆቦ አድርሼ ተመልሼ ቤት ጠብቃለሁ ብዬ ወደ ቤት ቀረች ነበረ። ከዛ ላይ ግን ትላንትና ውሎ ያው ባጃጅ አልቀረ ያው ወጣት አልቀረ በጣም እያሳደዱ ሲውሉ ያው እኔም ቤቴ ውስጥ ያው ተደብቄዋልሁኝ። እነማን ናቸው የሚያሳድዱት? የህወሀት የትግራይ የመጡ ወታደሮች ናቸው። ልዩ ኃይል እነሱ ናቸው ያው ምንም ውጫጭንም አንድ አቁልፈህን ባለ ባጃጅን በጥፊ በእርግጫ በዱላ ያው በጥይት ሙዝ ምናምን እያሉ ቢያንስ ሀያ ሰላሳ በላይ ባጃጅ ወርሰዋቸዋል። መደብደባችን፣ ማልቀሳችን፣ ይሄ ሁላ ችግር ሱቅ አልቀረ፣ ምን አልቀረ፣ ምን አልቀረ ያው በሙሉ ተዘርፏል። ጥሙጋ ዋጃ ጥሙጋ ለማጣል አየሁም ሲያወሩ ነው እንጂ ባይን ያየሁት ዋጃ ጥሙጋ ነው። ወታደርም ነቅሎ ወጣ፣ ልዩ ኃይልም ነቅሎ ወጣ። የገባው ሚሊሻ ሚ አማራ ክልል ነቅሎ ወጣ። እኛ እዚያ ላይ ባዶ ቦታ ላይ ያገኙን ያው ብዙ ነገር ብዙ አደጋና ብዙ ችግር አደረሱብን። የትግራይ ልዩ ኃይል ወይም ደግሞ የህወሀት ኃይል አለ ካሉ እንዴት ብለው ሊመጡ ቻሉ? ወደ ቆቦ ከዋጃ እኔ የማይመጣሁበት ትላንትና ያው እንደዚያ ሲያሳደ የሆነ ጉድጓድ ነበረችኝና እዛች ውስጥ ገባሁኝ። ከዛች ጨለማ ላይ ተንተረሸ ራሽ ለራሽ ራሽ ለራሽ የሆነ ፕሮጀክት አለ በበቀሎ ውስጥ ለውስጥ አድርጌ ወጣ ወደ ይህ እዛ ሲነጋ ወደ ጮቢ ተጠግቼ ያው ወደ ይ ቆቦ ገባሁን። ዛሬ ረፋዱን ከዋጃ ቆቦ ከተማ በእግሩ መግባቱን የሚናገረው ወጣት በበኩሉ በዋጃና አካባቢው ያለው ሁኔታ አሳሳቢና የከፋ ሰብአዊ ጉዳት ሊያስከትል የሚችል ነው የሚል ስጋት አለው። ትላንትና ና ትላንትና ወዲያ የተደበደበው እኛ እየተመታነ እኛ ፈርግጠል ድሬት ነው አመለጥ ነው እኔ ጭድ ውስጥ ነው ተቀልቅል ያደርኩት ሌሊት ማለት ነው። ስለዚህ ጥሙጋ ላይ ገብተን በገጀመ መከተት ጀምረዋል። ህዝብ እያለቀ ነው። እናቶች እኮ ወጣት እኮ እየደፈሩ ነው። ትናንትና እኮ የሞተው የኔ ታናሽ ወንድ ነው ወንድም በትናንትና ሁለት ነው የተገደለው። አይደለም ከዛሬ ሁለት ሺ አስር እኛ በዛ ምክንያት እያሰቃዩ ነው። ህዝብ እየሞተ ነው። የሚደርስልን አካል አንድም አካል የለም። ሰው መሆን እስከሚያስጠላ ድረስ ነው እኛ የምንሰቃየው። በርካቶቹ የዋጃ ጥሙጋና አላማጣ ነዋሪዎች መኖሪያ ቀያቸውን ለቀው መሰደዳቸውን የሚናገሩት አስተያየት ሰጪዎቹ ጥቂት አቅመ ደካሞችና ሴቶች ግን አሁንም አሉ ይላሉ። የቀሩትም ወደ ቆቦ እንዳይመጡ አደጋ እንደተጋረጠባቸው ነው የሚናገሩት። አሁን ሲመሰረት ዙሪያውን ትግራይ ልዩል ጥር አድርገውን መውጣት ይተስኗቸዋል። በቃ አሁን ዋጃ ላይ ባጃጅ፣ መኪና፣ ሱቅ ምናምን ውራ በመኪና እየጫኑ እየወሰዱ ነው። አንድም ንብረት የምታገኘው ነገር የለም ስለዚህ ህዝብ መውጣት አልቻለም። ያለው የተወሰነ ብልጦች ብልጦች አመለጥም እኛ ትናንትና ኬሻ ውስጥ በጭ ተቆጠረ ነው ሌላ ክምር ላይ ግማሾች አመለጠው። እንደገና ከላሊበላ ከጎጃም ከጎንደር የሚመጡ ዋጃ ላይ የሚሰሩ የቀን ወዛደሮች ልሸሽ ሱ በጥይት ወደ ሰባት ሰው ተመትተዋል። የተወሰኑ አንዳንድ ባልሴቶች አዛውንት ተላልቆ እያደረጉ አርጉ ሲሉ ትገኙ እንደሆነ እንጂ ሌላው ብዙ ያው ሲያሳድሩ ትላንትና እየሸሸን በረሃ ይገባለ የተመታማለ አለ የሚያነሳው ጠፍቶ ጠብቶ ነው እንጂ ብዙ ራሱ የወደቀ የሞተ የወደቀ ሰው ይገኛል ማን ያንሳው ማን ይግባል ሀብቶች ራሱ እንደታሰሩ ነው አሁን የቀሩት አሁን ልጆችና ሚስቴ ብቻ ናቸው አስቀድሜ ወደ ቆቦ ያሸሸኋቸው ገና ትላንት ወዲያ ከሶስት ቀን በፊት ሌላ ግን ንብረታችን ቤታችን በሙሉ እንደየተወረረ ነው ያለው ተሰዶ ከመምጣቱ ባሻገር በስደት ላይ ለመኖር የሚያስፈልግን መሰረታዊ ነገሮች አለማግኘታችን ስቃያችንን አክብዶታል የሚል አስተያየት አላቸው ተፈናቀለ እኛ እዚህ ጋ ላይ ማንም ዘመድ አዝማድ የለንም። ቤተ ክርስቲያን ላይ የሆነ ሰንበት ጣሪቅ የሚበላ አለ እዚያ እየሄድን ቁርስ እየበላን ነው። ከዛ እየለመድን ነው። አንዳንድ የቆበሰው እግዚአብሔር አምላክ የተመሰገነ በየትም ቦታ ላይ እየተንከባከቡን ነው። ማንም ዘመድ የለንም እዚህ ጋ ላይ። የስልክ የመብራትና የውሃ አገልግሎት በአካባቢዎቹ መቋረጣቸውን የደረሰን መረጃ ያመለክታል። ተፈናቃዮቹ አለም አቀፉ ማህበረሰብ ይመልከተን፣ መንግስትም የሚጠበቅበትን ያድርግ የሚል መልእክት አስተላልፈዋል። የትግራይ ህዝብ እንደዚህ እንደዚህ አይነት የፌዴራል መንግስት እንዲህ አይነት ስህተት አደረሰብን እያለ እየተናገረ ነው ነበር ከዚህ በፊት። አሁን እኛ ጋር እየተደረገ ያለውን ነገር እኛ ጋር እየደረሰ ያለውን ሰቆቃ ግን ማንም ሰው እየሰማልን ለዓለም መንግስት እየደረሰልን ስላልሆነ እንዲደርስልን ነው እኛ የምንፈልገው። በቃ ራያ ህዝብ ወደ አምሳያው ለመመለስ በመፈለጉ ምክንያት ዘር ተኮር ጥቃት እየደረሰበት ነው ያለው። የዓለም ህዝብ ይድረስልን ከመንግስትም የሆነ መመሪያ ወርዶልን በአስቸኳይ መቼም ንብረት አናገኝም ምናልባት ቤቱን ነቅሎ አይወስዱትም መቼም ሰርሰን እንኳ እንድንበላ ወደ ቤታችን በአስቸኳይ ብንመለስ ነው የሚሻለው። አሁን ቆቦ ላይ ብገባ ቆቦ ያለው ህዝብ በሙሉ አላማጣ ወረዳ ህዝብ ቆቦ ነው ያለው። ብዙ የሚበራው አጥቶ የሚንከራተት አለ። ብዙ ደግሞ ትንሽ በፊት ብር የያዘ የገዛ የበላ ነው። አሁን ሳይው እና በጣም ትልቅ ስቃይ ነው ያለው እና በአስቸኳይ ገብቶ የሆነ መፍትሄ እንዲደረግልን ነው የምንፈልገው። ኛ ሲመሰረት ዘራ ያዝ ድረሱላችሁ በቃ በኋላ ዋይ ዋይ ሞተ። እኛ ከቅራቅ የነቀዘ ስንዴ እየተላከልን በኋላ ሞተባችሁ ተብሎ የሚረዳ ለእኛ የሚጠቅም ነገር አንፈልግም። እኛ መጀመሪያ ላይ ህይወታችን ከብት ታስሯል፣ ይታሰሩ፣ ብር የተወሰዱ ይሙት፣ ምን ችግር የለም። መጀመሪያ ላይ ለእኛ ህዝብ በኋላ ወንድምህ አባት ሙቶ በአንተ እርዳታ አንፈልግም። መጀመሪያ ከመሞታቸው በፊት ህዝብ ተፈናቃዮቹ ባነሷቸው ስጋቶችና አጋጠሙን ባሉት ጉዳት ዙሪያ ኮረምን ጨምሮ ራያን አላማጣንና ዋጃን ተቆጣጥሯል የተባለውንና ራሱን የትግራይ ኃይል በማለት የሚጠራውን አካል አመራር ለማግኘት የስልክ መስመር ግንኙነት በመቋረጡ አልተሳካልኝም። የህወሓት ቃል አቀባይ ጌታቸው ረዳ ግን ከትናንት በስቲያ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አላማጣንና ኮረምን እንደተቆጣጠሩ ጠቁመው ውጊያውን በደቡብና ምዕራብ ትግራይ መቀጠሉን ተናግረው ነበር። በአንጻሩ የአማራ ብሔራዊ ክልላዊ መንግስት በት ትናንቱ መግለጫው ህወሓትን ወረራ እንደፈጸመበት ከሶ ከስልታዊ መከላከል ወደ ማጥቃት መሸጋገሩን አስታውቋል። የኢትዮጵያ መከላከያ ሰራዊት በህዝብ ግንኙነት ኃላፊው ኮሎኔል ጌትነት አዳነ በኩል ባስተላለፈው መልእክትም ሰራዊቱ ትእዛዝ በሚሰጠው ጊዜ አስፈላጊውን እርምጃ ሊወስድ የሚያስችለ አቋም ላይ እንደሚገኝ መጥቀሱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ